የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በትላንትናው ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ የተለያዩ ወገኖችን ከሰዋል። በጠቅላይ ሚኒስትሩ ንግግር ከተወነጀሉ ውስጥ የተወሰኑትንም ይዘናል። ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ ኮሚቴ አባል፣ በትላንትናው ዕለት የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ አዲስ አበባ ላይ ለውጭ ጋዜጠኞች በሰጡት ጋዜጣዊ መግለጫ በአንዳንድ የኢትዮጵያ ክፍሎች ደረሱ ባሏቸው ሁከትንና የኃይል ድርጊቶችን በመፈጸምም የተለያዩ ወገኖችን በከሰሱበት በዚህ ንግግራቸው የኦሮሞ ፌዴራሊስት ኮንግሬስ በአሸባሪነት ከተፈረጁ ቡድኖች ጋር ሲሰሩ የነበሩ ግለሰቦች ሰርገው ገብተውበታል ሲሉም ወንጅለዋል። ኦሮሞ ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል። አቶ ጥሩነህ እንደሰሙት የኦፌኮ ከፍተኛ አመራር አባላት ተሳትፈዋል ያሉበትን በአሸባሪነት ከተፈረጁ ቡድኖች ጋርም የሚሰሩ ግለሰቦች ሰርገው ገብተውባቸዋል ይላሉ። ምን መልስ ይሰጣሉ ለዚህ? በእውነቱ ኦፌኮ የተደራጀውና እየሰራ ያለው በሰላማዊ አግባብ ተደራጅቶ ከኢትዮጵያ ብሔራዊ የምርጫ ቦርድ ጽህፈት ቤት ሰርቲፊኬት ተቀብሎ በሰላማዊ መንገድ እየታገለ ህዝቡን ለስልጣን ለማብቃት የሚታገል ፓርቲ ነው እንጂ ከማንኛውም አሸባሪ ድርጅት ጋር ግንኙነት የለው። እንዲሁም ደግሞ አባሎቻችን ከፍተኛ አመራር አባል የሚባል አንድም ሰው በምዕራብ ሸዋም ሆነ በምዕራብ አርሲ አካባቢ እሳቸው እንደተናገሩት አንድም በአሸባሪነት ወንጀል እዛ አካባቢ የተጠረጠረ እኛ የምናውቀው ሰው የለም። እውነቱን ነገር ለመናገር እኛ በሰላማዊ መንገድ ተደራጅተን እየታገን ነው። እስካሁን ድረስ ሁለት ነገሮችን እንቃወማለን። አንደኛ፣ ጸረ ዲሞክራሲያዊነት ወይም አምባገንነትን እንቃወማለን። ሁለተኛ ደግሞ በሽብር ሁኔታ አንድም የሕዝብ ንብረትም ሆነ የሕዝብ ሕይወት እንድጠፋ አንፈልግም። ስለዚህ የእኛ ፓርቲ ከአሸባሪነት ወገን ውስጥ የለበትም። ይልቅስ ሀቀኛ ተቃዋሚ ፓርቲ እንደ ኦፌኮ የኦሮሞ ፌዴራላዊ ኮንግሬስ የመሳሰሉትን ከሰላማዊ ትግል አካባቢ ለማራቅ ወይም ለማግለል ህዝባዊ አላማችንን በትክክል የተረዱ ኃይሎች ነገር ግን ለዲሞክራሲ ተገዢ ያልሆኑ ኃይሎች የሚለጥፉብን መጠሪያ እንጂ እውነቱ ነገር ለመናገር አንዳችም የኦሮሞ ፌዴራላዊ ኮንግረስ እስካሁን ድረስ ባለው ሁኔታ ከዚህ አሸባሪነት ከሚባለው ጋር ግንኙነት የለውም። እንዲያውም የአመራር አባሎቻችን ያለምንም ሁኔታ ያለምንም ነገር በአሸባሪነት ይታሰራሉ። እንግዲህ እኛ የምንረዳው በሀቅኝነታቸው ስለታመነባቸው ህዝቡን ስለሚያምንብን ይሄ ስም ብለጠፍብን እንጂ እኛ ያሰማነው ድምፅ አሁንም ደግመን የምናሰማው ነገር ቢኖር ህዝብ ለሚያቀርበው ሰላማዊና ህዝባዊ ጥያቄ ህጋዊ አግባብ ያለው መልስ እንድሰጥ ያለንን ፍላጎት ከማንጸባረቅ ውጪ ከአሸባሪነት ጋር አንዳች ግንኙነት የለንም ይህንን እናረጋግጥላቸዋለን የኮሚዩኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ በትላንቱ ንግግራቸው የኦሮሞ ነጻነት ግንባርንና ግንቦት ሰባትን እንዲሁም የኤርትራን መንግስት አስመልክቶም ይህን ብለው ነበር። ይህን ልዩ ሁኔታ በተመለከተ የኤርትራ መንግስት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለን። ቶሌራ አደባ እባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነኝ። በትናንትናው ዕለት የወያኔ መንግስት በኦሮሚያ ውስጥ እየተካሄደ ያለውን ህዝባዊ አመጽ በተመለከተ በአቶ ጌታቸው ረዳ የተሰጠ መግለጫ እንዳለ ሰምቻለሁ። የተሰጠው መግለጫ ያለውን የህዝቡን አመጽ ሌላ አቅጣጫ ለማስያዝ የተደረገ ሙከራ ነው እንጂ ምንም የሆነ እውነታ እና ተጨባጭ እንትን የለውም። ለነገሩ እስካሁን ለምን እንደዘገዩ አላውቅም። ምክንያቱም ከበፊት ጀምሮ የሚታወቅ ነው፣ በሀገር ውስጥ የሆነ እንቅስቃሴ በሚደረግበት ጊዜ የማንኛውም እንቅስቃሴ ከሻእቢያና ከሌሎች መንግስታት ጋር ማያያዙ የተለመደ ስለሆነ ነው። ነገር ግን በአጠቃላይ የዚህ ድምዳሜ ከመድረሳቸው በፊት በመጀመሪያ ደረጃ ህዝቡ ህጋዊ ጥያቄ በሰላማዊ መንገድ አንስቶ ጥያቄውን በሚያቀርብበት ጊዜ ከወያኔ መንግስት ባለስልጣናት የተሰጠው መልስ ወደዳችሁም ጠላችሁም ያሰብነውን ተግባራዊ እናደርጋለን የሚል የእብሪት መልስ ነበር። በዚህ ማስፈራሪያ ዛቻ፣ ህዝቡ ትግሉን በመቀጠሉ ይሄ አላዋጣም በማለት የጠየቃችሁት ጥያቄ ህጋዊ ጥያቄ ነው የመልካም አስተዳደር እጦት መሆኑን ተገንዝበናል ብለው ጥያቄውን እንፈታላችኋለን በማለት የገቡት ቃል ውሸት መሆኑን ህዝቡ ተረድቶ ጥያቄውን ቀጠለ፣ ትግሉን አፋፋም። በዚህም መንገድ ለማቆም ባለመቻላቸው ጥያቄ የህዝቡን ጥያቄ ለመመለስም ፍላጎት ስላልነበራቸው አሁን የህዝቡን ጥያቄ ከሌላ መንግስት ጋርና ከኦኤልኤፍ ጋር ለማያያዝ እየሞከሩ ናቸው። እንግዲህ በእኛ በኩል በኦሮሞ ነጻነት ግንባር በኩል የኦሮሞ ህዝብ ይህንን እንቅስቃሴ የጀመረው ስርዓቱ ያደረሰበት በደል የሚያደርስበት በደል ከአቅሙ በላይ ከሚሸከመው በላይ ስለሆነ ነው። በመሆኑም እንግዲህ ያለው መፍትሄ ኦነግም መወንጀል ወይንም ደግሞ የሻቢያ ተላላኪዎች ናቸው ብለው ያልተጨበጠ ነገርና ውሸት ከማለት ትክክለኛውን መፍትሄ መሻት ትክክለኛ አቅጣጫ ይመስለኛል። ይህ ትግል ብሶት የወለደው ነው። በዚህ ብሶት ውስጥ ደግሞ የኦሮሞ ነጻነት ግንባር ህዝቡ ትግሉን እንዲቀጥል በበኩሉ የሚቻለውን ሁሉ ያደርጋል። ለዚህም ሲያስተምር፣ ሲያነቃ፣ ሲያደራጅ ነበር። ይሄ ግልጽ ነው። ወንጀል ሊሆን አይችልም። ስልጣን ላይ በመቆየታቸው የነበረውን ሁኔታ የዘነጉት ይመስላሉ እንጂ ለህወሐት ወይም ለወያኔ መንግስት ትግልን የትጥቅ ትግልን ህጋዊ አድርጎ የኦነግን የሚከለክል ህግ የለም። መፍትሄው ጠመንጃ አይደለም። ህዝብን መግደል፣ ማሰር፣ መደብደብ፣ ማዋረድ አይደለም። ቆም ብሎ የህዝቡን ጥያቄ መስማት፣ በህጋዊ መንገድ ያቀረበውን ጥያቄ፣ በሰላማዊ መንገድ ያቀረበውን ጥያቄ ሰላማዊ መልስ መስጠት ነው። ይህ ነው በእኛ በኩል ያለው እቃ በኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ንግግር የተነሳው የአርበኞች ግንቦት ሰባት የውጭ ግንኙነት ኃላፊና የምክር ቤት አባል አቶ ነአምን ዘለቀ ይሄ እንግዲህ የተለመደው የወያኔዎች ባህሪ ነው። ጌታቸው ረዳም ያንኑ የሚያጠናክር ስቴትመንት ነው የሰጠው፣ ተከታትለነዋል። የራሳቸውን ወንጀል መንግስታዊ ሽብር በህዝብ ላይ የሚያደርሱትን ጥቃት ይህ ነው የማይባል ከፋሽስት ጣሊያን ያልተናነሰ ጭፍጨፋ ዛሬ በኦሮሞ ህዝብ ላይ በወጣቶች፣ በሴቶች፣ በህጻናት ልጆች፣ በእርጉዞች ላይ ሁሉ ጭፍጨፋ እያካሄዱ ይሄንን ጭፍጨፋቸውን ለመሸፈን እና የህዝብን ትኩረት አቅጣጫ ለማስለወጥ የሚያደርጉት መፍጨርጨር እንጂ ኦሮሞ ውስጥ የተነሳው በኦሮሞ አካባቢዎች የተነሳው የመብት የነጻነት የፍትህ ጥያቄ ነው። ይሄንን ለማፈም በሚያደርጉት በአጋዚ በሚባለው ፋሽስታ ጨፍጫፊ ቡድናቸው በብዙ መቶ የሚቆጠሩ ዜጎቻችን ተገለዋል። ብዙ ሺህ ዜጎች ታስረዋል። ይሄንን ለመሸፈን የሚያደርጉት መፍጨርጨር ነው። ይህም ተብሎ ግን አርበኞች ግንቦት ሰባት ሙሉ በሙሉ በሙሉ ኃይሉ በሙሉ አቅሙ ይህንን ስርዓት ለማስወገድ ከኦሮሞ ህዝባችን ጋር ሆኖ ይታገለዋል። ወንጀለኞቹን ጌታቸው ረዳና መሰሎቹ በሙሉ ለፍርድ የሚቀርቡበት ጊዜ ሩቅ አይሆንም። የኤርትራ መንግስት ባለስልጣናት ለማግኘት ያደረግነው ሙከራ እስካሁን አልተሳካም። ከአሁን ቀደም ግን ከዚህ በፊት የኤርትራ መንግስት የተሰጠውን ምላሽ በአጭሩ ላሰማ። ከአሁን በፊት እንደሚያደርጉት ሁሉ ሀገር ውስጥ ህዝባዊ ማዕበሉ ሲበረታባቸው የሚወረውሩት የተለመደ ባህሪያቸው ነው በማለት ውድቅ ሲያደርገው ቆይተዋል።